ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። እግዚአብሔር ጽኑ የሆነን ሰው ይወዳል። አሁን የዛሬም መልእክት የሰየምኩት ራሴ መጎብኘት ብዬ ነው። ምክንያቱም ስለ ራሳችሁ ከምትጸልዩበት መንገድ ብዙ ትማራላችሁ። ደግሞ ታውቃላችሁ፣ ራስን እንደማወቅ ለራሳችን የምናደርገው ጥሩ ነገር የለም። ዛሬ ማታ ሁሉም ስለ ጸሎት የሆኑትን ስለ ሶስት ምሳሌዎች ነው የማውራው። ጸሎት አስገራሚ ነገር ነው። ካሰባችሁት ጸሎት በጣም የሚገርም ነገር ነው። ምንም ነገር ማድረግ የሚችለው አምላክ ወደ እርሱ ቀርበን ማንኛውንም ነገር እንድንጠይቅ ጋብዞናል። ለራሳችን ብቻ አይደለም ለሌሎች ሰዎችም መጸለይ እንችላለን። ሌሎች መጸለይ ለማይችሉ ሰዎችም ክፍተቱን እንድንሞላ እግዚአብሔር ለሁሉም ክርስቲያኖች ሁለት አይነት መንፈሳዊ ትእዛዝ ሰጥቷል። አንዱ የማማለስ ሲሆን፣ ሌላኛው ደግሞ የመታረቅ መንፈሳዊ ትእዛዝ ነው። እኛ ኀጢአታችንን እግዚአብሔር ይቅር እንዲላቸው መጠቀሚያ ነን እና እያንዳንዳቸው አሁን በዓለም ላይ በያላችሁበት ቦታ ሆናችሁ ስራ ቦታ ሄዳችሁ ክርስቲያን በመሆን መንፈሳዊ አገልጋይ መሆን ትችላላችሁ። አሜን። ይህንን እላቸዋለሁ። በዚህ በደንብ አምናለሁ። ብዙ ክርስቲያኖች በውስጣቸው ብዙ ዓለማዊ ነገር ስላላቸው ዓለም በእኛና በእነርሱ ያለውን ልዩነት መለየት አልቻለችም። እና አሁን የምንኖርበት ጊዜ በጣም ከባድ ጊዜ እንደሆነ መረዳት አለብን። ማለት አሁን እየኖርን ያለንበት ጊዜ እስካሁን ከኖርንባቸው ጊዜያት በጣም ክፉ ጊዜ እንደሆነ አምናለሁ። እኔ አሉታዊ መሆን አልፈልግም ግን ከዚህ የተሻለ አይሄድም ሲመስለኝ እየባሰን የሚሄደው ምክንያቱም የኢየሱስ የመምጫው ጊዜ እየተቃረበ ነው። ለነገሩ በእኛ በሕይወት ዘመን ባይመለስ ራሱ እያንዳንዱ ቀን እንደሚመጣ አስበን ነው መኖር ያለብን። ኢየሱስ ጠዋቱ ለሳ ላይ እንደሚመጣ ብናውቅ ምን ያህል ነገሮችን እንደምንቀይር ይገርመኛል። ስለዚህ እንደዛ ነው መኖር ያለብን። እናንተ በዚህ ቀንና ሰዓት በሕይወት ካላችሁ አሁን ለክርስቶስ ዓላማ በጣም አስፈላጊ እናንተ ናችሁ። ስለዚህ እያንዳንዳችሁ በጣም አስፈላጊ ናችሁ። ምንም አታስፈልጉም ብሎ ሰይጣን እንዳያሳመናችሁ፣ ምንም ዓላማ እንደሌለው ሰው እያንዳንዳችሁ አስፈላጊ ናችሁ። እናም ባላችሁበት ቦታ ሰፈራችሁም ቢሆን፣ ትምህርት ቤት፣ ወደ ገበያ እየሄዳችሁ ቢሆንም፣ በሥራ ቦታችሁም ሁኑ ልክ ደስተኛ ብትሆኑ፣ በሰላም ቦታ ብትሆኑ፣ ዝም ብላችሁ ለሰው ጥሩ ብትሆኑ፣ ሰዎች በምን ያህል ፍጥነት ለምን እንደዛ መሆን እንደቻላችሁ ማወቅ እንደሚፈልጉ ታያላችሁ። እናም ጥያቄ መጠየቅ ሲጀምሩ ከኢየሱስ መስማት ከማይፈልግ ሰው ጋር ኢየሱስን እንደምትጋሩት አይነት ስሜት እንዳይሰማችሁ። ስለዚህ ለክርስቶስ ዓላማ ታስፈልጋላችሁ። ሁላችንም የይቅርታ መንፈሳዊ አገልግሎት እና የማማለድ መንፈሳዊ አገልግሎት በውስጣችን አለ። ለሌሎች ሰዎች መጸለይ አለብን ሲመስለኝ ጸሎት ማድረግ መታደል ነው፣ ግዴታ አይደለም። ስናደርገው ደስ ሊለን የሚገባን የሆነ ነገር ነው። እናሳስበው፣ በብዙ መልኩ ብዙ የመንፈሳዊ ትርጉም ሰጥቶታል። የሆነ ማድረግ ያለብን የሆነ ግዴታ ነገር መስሎ ነው የሚታየን። የታቀደ የጸሎት ሰዓት በማድረግ አምናለው እዋት ላይ ከአምላኬ ጋር ማሳልፍበት የተወሰኑ ጊዜያት ግን እንዲህ መማር አለብን የሚል ሀሳብ አለኝ። ውሏችሁን በጸሎት በማሳለፍ እግዚአብሔር የሚጠራን እንድንጸልይ ብቻ አይደለም በድፍረት እንድንሄድና ጽናት እንዲኖረን ነው። እስቲ ያስቡት። በድፍረት ኑ፣ ምክንያቱም እኔ የማደርግላችሁ ከምትመኙት፣ ከምትጠይቁትና ከምታስቡት በላይ ነው። እግዚአብሔር ትናንሽ ነገሮችን እንድንጠይቀው አይፈልግም አእምሯችን ሊገባው የማይችለውን ነገሮች ነው እንድንጠይቅ የሚፈልገው። እንዲህ ነው፣ አምላኬ ይህንን ታደርግልኛለህ ብዬ ለማመን በጣም እየተቸገርኩ ነው፣ ግን መጠየቁን እቀጥላለሁ፣ ምክንያቱም ከማስበው በላይ ማድረግ እችላለሁ ብለሃል። እና ምናልባት አንዳንዶቻችሁ ስትጸልዩ ትንሽ ደፈር ማለት አለባችሁ። እግዚአብሔርን ስለ ትልቅ ነገሮች መጠየቅ አለባችሁ። እና በእርግጥም ብቁ አይደለንም፣ እኛ አይገባንም። በምንም ይሳ ፈጣሪ ምንም ሊያደርግልን አይገባንም። ግን ያም መሆኑ ነው ጥሩ ነገሩ። ነገሮችን የሚያደርግልን ጥሩ ስለሆነን አይደለም፣ እርሱ ጥሩ ስለሆነ ነው የሚያደርግልን። ግን ይሄን መቼም አትርሱ። የያዕቆብ መልእክት ላይ ተጽፏል፣ አትለምኑምና ለእናንተ አይሆንም። ስለዚህ እያንዳንዳችሁ መለመን መጀመር አለባችሁ። እሺ። በጽናት ስለ መለመን ምሳሌ የሉቃስ ወንጌል 11 ከ5 እስከ 13። እንዲህ አላቸው፣ ከእናንተ ማናቸውም ወዳጅ ያለው በእኩለ ሌሊት ወደ እርሱ ሄዶ ወዳጄ፣ አንድ ወዳጄ ከመንገድ ወደኔ መጥቶ የማቀርብለት የለኝምና፣ ይላልን? አሁን ስለ ሚኒስቴሬ ስለ ስብከቴ ከዚህ ብዙ ተምሬያለሁ። እናንተ ከኔ ጋር ልክ ለርዳታ እንደመጣችሁ ነው። ግን ውዴ፣ ኢየሱስ ጋር ሄጄ እናንተ የምትጠይቁት እንዲሰጠን ካልጠየቅኩ በስተቀር ምንም የምሰጣችሁ ነገር የለኝም እና በተደጋጋሚ ወደ ክርስቶስ ሄደን መስጠት ያለብንን ነገር ካልጠየቅን እኛ በርግጥም ማንንም የመርዳት ወይም የመጥቀም ኃይል እንደሌለን ሁላችንም መገንዘብ አለብን። አሜን። ራሳችሁን ማስተዳደር በጀመራችሁበት ቅጽበት አሳካዋለሁ ካላችሁ በዛ ሰዓት ነው ቁልቁል ወደ ውድቀት እና ሽንፈት የምታመሩት። ያው ከውስጥ መልሶ አታድከመኝ፣ አሁን ደጁ ተቆልፏል፣ ልጆችም ከኔ ጋር በአልጋ ላይ ተነስቼ ልሰጥህ አልችልም ይላል ግን ይህንን እነግራችኋለሁ። ጓደኛው ስለሆነ ከአልጋው ተነስቶ የሚፈልገውን ነገር ባይሰጠው በጽናቱና በደፋርነቱ ጽናትና ድፍረት በጽናቱና በደፋርነቱ የሚፈልገውን ነገር ሁሉ ተነስቶ ይሰጠዋል። ስለዚህ ለእናንተ የምለው ጠይቁ፣ እንዲሁም መጠየቅ ቀጥሉ እና ለእናንተም ይሰጣቸዋል። ፈልጎና መፈለጉን ቀጥሉ እናም ታገኙታላችሁ። አንኳኩና ማንኳኳቱን ቀጥሉ፣ እናም በሩ ለእናንተ ይከፈታል። ፈጣሪ እንዲህ እያለ ነው የሚመስለው፣ እስቲ እኔ የምቸገር ከሆነ እስቲ ሞክሩ ማለት ይህ ነገር በደንብ ገብቶኛል፣ እና ፈጣሪን እንዲህ እለዋለሁ። ባለማክበር ስሜት አይደለም፣ ነገር ግን አንድ የማውቀው የሆነ ቃል የገባልኝ ነገር ካለ ወይም ጠላት ከእኔ የወሰደው እንዲሁም እንዳላገኘው የጋረደው ነገር ካለ ለእግዚአብሔር እነግረዋለሁ። ስለዛ ጉዳይ ለውጥ እስካላየው ድረስ እስከ መጨረሻው ዝም አልልም። ለምን እንደሆነ ታውቃላችሁ? ፈጣሪ ያንን እንደሚወድ የሚያረጋግጥልኝ መጽሐፍ አለኝ። አሜን። የሉቃስ ወንጌል 11 ቁጥር 10 የሚለምን ሁሉ በጽናት ይቀበላልና፣ የሚፈልግም ያገኛል በጽናት መዝጊያውንም ለሚያንኳኳው በጽናት ይከፈት ለታል እዚሁ ስንቶቻችሁ ስለሆነ ነገር መጸለይ ተስፋ ቆርጣችሁ ይሆን? ለአንድ ዓመት ያልጸለያችሁ ይሆናል እና ምንም አልተከሰተም። እንዲህ ብላችኋል ይሄ መቼም አይሆንም። ወደ ሌላ ነገር ትገባላችሁ አባቴ ይቅር እንዲባል ለሰላሳ ዓመታት ስጸልይ ነበር። እናም ትዝ ይለኛል አንድ ቀን በጣም ደፋር ሆንኩና አምላኬን እንዲህ አልኩት እንዲህ አልኩት፣ ምንም ቢቀርበት እንድታድነው ጠይቀሃለሁ። ለእኔ ስትል አድርገው፣ ምክንያቱም ከደረሰብኝ በደልና እርሱ በሕይወቴ ካደረገው ነገር እነዚህም በዓለም ዙሪያ ያሉትን ሁሉ ሰዎች እንድረዳ ፈቅድህልኛል እነዚህን ሁሉ ሰዎች እየረዳው የራሴ አባት ሲኦል ሲገባ ማየት አልፈልግም። ስለዚህ እለምንሃለሁ እርሱም ማዳን ባይፈልግም፣ ለእኔ ስትል አድርገው። ከዛን ታውቃላችሁ፣ ክርስቶስን ሲቀበል 83 ወይም እንደዛ ነገር ነበር፣ ግን የተቀየረ ሰው ነበር። የበደለኝን አባቴን ለማጥመቅ በቃው። ከዛን ከሶስት ዓመታት በኋላ አረፈ። ባሳለፈው የኑሮ አይነት ምክንያት ጥሩ ሕይወት አልነበረውም። ግን እየነገርኳችሁ ነው። ተስፋ አትቁረጡ፣ ተስፋ አትቁረጡ። እግዚአብሔር በልባችሁ እንዳሳደረ ወይም ቃሉ ውስጥ እንደሆነ ካመናችሁ ተስፋ አትቁረጡ። ጠበኛ ለመሆን አትሞክሩ፣ ወይም እንደዚህ አትበሉ፣ ይህን ማድረግ አለብህ አትበሉ። ግን እግዚአብሔርን እንዲህ ማለት ችግር የለውም። ይሄ ቃል ውስጥ አለ። ይህ ቃልህ ነው። ስለዚህ እኔ አልተውህም፣ አይደል? ቁጭ ብላችሁ ልጆቻችሁ ሲወል ሲገቡ አትመልከቱ። ቀጥሉበት። በድፍረት ፈጣሪን እንዲህ በሉት። እነዛ ልጆቼ ናቸው እና ቁጭ ብዬ ሲወል ሲገቡ አልመለከትም። ሰይጣን አይወስዳቸውም። ስለዚህ አምላኬ በሕይወታቸው ለውጥ እስካይ ድረስ አስቸግርሃለሁ። እግዚአብሔር ጽኑ የሆነን ሰው ይወዳል። የዛሬ ምሽት መልእክት ስሙ ራሴን መጎብኘት ነው። ምክንያቱም ከምትጸልዩበት መንገድ ስለ ራሳችሁ ብዙ መማር ትችላላችሁ። ደግሞ ታውቃላችሁ፣ ራስን እንደማወቅ ለራሳችን የምናደርገው ጥሩ ነገር የለም። ለራሳችሁ እስከሚከብዳችሁ ድረስ ሀቀኛ መሆንን ተማሩ። ምክንያቱም ችግር እንዳለባችሁ ልታምኑ ትችላላችሁ፣ ግን ለማውገዝ ላትበቁ ትችላላችሁ። እግዚአብሔር ችግሮቻችንን ወይም መቀየር ያለብንን ነገሮች የሚያሳየን ለማውገዝ አይደለም። ሰይጣን ነው እንደዛ የሚያደርገው፣ ግን ይፈርድብናል። እና እንድናደርግ የሚፈልገው አምነን ጥፋታችንን እንድንቀበል ነው። ስለዚህ መጠየቅ የምፈልገው አንድ ጥያቄ አለኝ። እናንተ በቀላሉ ተስፋ የሚቆርጥ አይነት ሰው ናችሁ? ምን ያህል መቆየት ትችላላችሁ? ሰይጣን ደጋግሞ ደጋግሞ እና ደጋግሞ ቢፈትናችሁ ለመናደድ ምን ያህል ጊዜ ይፈጅባችኋል? መጥፎ ጸባይ በምን ያህል ጊዜ ውስጥ ይኖራችኋል? ችግር እያላችሁ ለምን ያህል ጊዜ ለሰዎች ጥሩ ሆናችሁ ትቀጥላላችሁ? አይድል? አሜን። ታውቃላችሁ አርባ ዓመት ሙሉ ኃጢአት የሞላውን ኑሮ ኖረንና ጥፋት እያጠፋን እያጠፋን ጥሩ ነገሮችን ስለሰራችሁ ነገሮች ሁሉ ይቀየራሉ ብላችሁ ታስባላችሁ? የሆነ ነገር ልንገራችሁ። ትክክል ነገሮችን ደጋግማችሁ ለመስራት መዘጋጀት አለባችሁ። ደጋግማችሁ ደጋግማችሁ ደጋግማችሁ ደግሞ የሆነ ሽልማት ነገር ለማግኘት ብላችሁ እንዳትሰሩም እመክራችኋለሁ። ትክክለኛ ነገሮችን መስራት ያለብን ትክክል ስለሆኑ ነው አይደል? ስለ መስጠትም እንደዛ ነው የሚሰማኝ። ለማግኘት ብለን አይደለም መስጠት ያለብን። ያ ጥሩ ምክንያት ነው ብዬ አላስብም። ሳስበው መስጠት ያለብን ፈጣሪን ስለምንወደው፣ እርሱ ስላደረገልን፣ ሰዎች ሲረዱ ማየት ስለምንፈልግ ነው። ከዛ ጋር ደግሞ የተያያዘ ቃል አለ። እንዲህ ይላል፣ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይም መስኮት አሜን። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባቸዋል። እየሰጣችሁ ካልሆነ እግዚአብሔር ፍላጎታችሁን ይሞላል ብላችሁ አትጠብቁ። አታቋርጡ። የገንዘብ ችግር ቢኖራችሁ ራሱ ትክክለኛውን ማድረግ አታቋርጡ። ዛሬ የተወሰኑ ሰዎች ተጨማሪ መንፈሳዊ ጡንቻ እንዲኖራቸው እፈልጋለሁ፣ እንዲሁም ያንን ግዴሌ ስሜት እንድታጠፉ ያንን አስወግዱትና እንዲበሉ ክርስቶስ እንዲኖረኝ የሚፈልገውን የሞተልኝን ኑሮ ይኖረኛል። አባት ከሆናችሁ ከእናንተ ከማናችሁም ልጅ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? ወይስ አባት የሆነ ሰው እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያንስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ፣ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸዋል። አሁን አይናችን ስለ መጸለይ ይገለጥልናል። ምክንያቱም ብዙ ጊዜ ሲመስለኝ በትክክል አንጸልይም። ችግሮቻችን እንዲሄዱልን ነው የምንጸልየው። እናም በእርግጥም ችግሮቹ ይሄዳሉ። እኔም አደርገዋለሁ። ግን መጽሐፍ ቅዱስ ላይ እሱን እንድናደርግ የሚነግረን ጸሎት አታገኙም። የሐዋርያው ጳውሎስ ጸሎቶችን በደንብ አጥንቸዋለሁ፣ ሰብኬዋለሁ። እነሱም ያሉት ኤፌሶን አንድ ላይ፣ ኤፌሶን ሶስት ላይ፣ ፊልጵስዩስ አንድ ላይ፣ ቆላሲያስ አንድ ላይ አንድም ጸሎቱ ላይ የሆኑ ሰዎች ከችግራቸው እንዲወጡ የጸለየው ጸሎትን አታገኝም። ጸሎት ችግር ሲመጣ በጽናትና ሳይናደዱ እንዲያሳልፉት ነው። ስለዚህ ምን ያህል ጊዜ ነው እንደዚህ የምጸልዩት? ወይ አምላኬ ይህ ከኔ እንዲርቅ እፈልጋለሁ፣ ግን ያንተ ፈቃድ እስኪሆን ድረስ ለሰው ጥሩ ሆኜ እንድቀጥል እርዳኝ። ክፉ እንዳልሆን እርዳኝ። ሌላ ሰውን ምክንያት እንዳላደርግ እርዳኝ። በዚህ ሰዓት ሌሎች ችግር የሌለባቸውን ሰዎች ላይ እንዳልቀና እርዳኝ። ስንቶቻችሁ ናችሁ የምለው የገባችሁ? እግዚአብሔር ለእኛ ከሚሰጠን ነገር በላይ ለእኛ የሚፈልገው እንድንረጋጋ ነው በጉዳያችን ወደ ላይ ወደታች እንድንል አይደለም፣ ግን እንደ ኢየሱስ ሁሌም አንድ አይነት እንድንሆን ነው። ይህ ለቤተሰባችሁ ትልቅ ምስክር መሆን ይችላል። እንዲሁም በዙሪያችሁ ላሉ ሰዎችም ትልቅ ምስክር ይሆናል። ሳስበው ሳታወሩ መስበክ ትችላላችሁ። አሜን። እዚህ ጋር ሲል እናያለን ጠይቁና ደጋግማችሁ ጠይቁ። አንኳኩና ደጋግማችሁ አንኳኩን። ፈልጉና ደጋግማችሁ ፈልጉ። እና ስለምን መጠየቅ እንዳለብን የሰጠን ምሳሌ ተጨማሪ መንፈስ ቅዱስ ነው። አሁን ስለ መንፈስ ቅዱስ ለአንድ ደቂቃ እናውራ። በመጀመሪያ እርሱ ነው እንድንጸልይ የሚረዳን። እርሱ እንዴት መጸለይ እንዳለብን ያሳየናል። እርሱ ነው ጠበቃችን። እርሱ ነው ጉዳያችንን በመሃል ሆኖ ችግራችንን የሚፈተው ከእንደገና የተወለደ መንፈስ ቅዱስ አለው። ግን መጽሐፍ ቅዱስ በመንፈስ ቅዱስ ስለመሞላትና ስለመጠመቅ ያወራል። ያንን የሚያስተምሩ አንዳንድ ቤተ እምነቶች አሉ። አንዳንዶች ደግሞ አያስተምሩም። ግን መጽሐፍ ቅዱስ ያስተምራል። ስለዚህ ከመጽሐፍ ቅዱስ ጋር እንሄዳለን። እሺ እናም መሞላት እንዳለብን ካልተገነዘብን ትልቅ ችግር ውስጥ ነው የምንገባው። ሁሌም በመንፈስ ቅዱስ መሞላት አለብን። ወደ ኤፌሶን ሰዎች ምዕራፍ አምስት ቁጥር አስራ ስምንት እንዲህ ይላል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ሌላ የተሻለ የምወደው ትርጓሜ እንዲህ ይላል ሁሌም በመንፈስ ቅዱስ የተሞላችሁ ሁኑ። በየቀኑ ጸሎታችሁ ላይ መጠየቅ አለባችሁ። ነገሮችን መጠየቅ ያለባችሁ ሞልቶ እስኪፈስ ድረስ በመንፈስ ቅዱስ ሙላኝ። መንፈስ ቅዱስ እንዲኖረኝ ብቻ አይደለም የምፈልገው መንፈስ ቅዱስ እንዲወስደኝ እፈልጋለሁ። አሜን። በጸሎት ኑሯችሁ ትንሽ ተቸግራችሁ ይሆናል። ድንገት ነጥብ መውሰድ ከፈለጋችሁ ብዙ መጸለይ ስላለባችሁ አሪፍ ነገሮችን እንነግራችኋለን እና በእርግጥም ጸሎታችሁን ያበረላችኋል። ሁሌም እግዚአብሔር በሚጠበቅበት መንገድ ምግባር እንዲኖራችሁና ጥንካሬውን እንዲሰጣችሁ ጸልዩ። በየቀኑ ተነስታችሁ ዝም ብላችሁ አትሞክሩ። ምክንያቱም እየነገርኳችሁ ነው፣ አይሳካም ካለ እግዚአብሔር አይሳካም። ግን መንፈስ ቅዱስ የእኛ አበረታች ነው። ወደ ኤፌሶን ሰዎች ሶስት 16 ላይ ጳውሎስ እንዲህ ሲል ጸለየ በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈስ በኩል ኃይል እንዲሰጣችሁ ጸልያለሁ። ውስጣዊ ማንነትና ስብናን በማደር መንፈስ ቅዱስ በእያንዳንዱ ቀን ስብናችሁን እንዲሞላ ጸልዩ። ስንቶቻችሁ ናችሁ ስብናችሁን ማበልጸግ የምትፈልጉት? አሜን። በቁሳዊ ዓለም ስለ ሁሉም ነገር መጸለይ ያቆማችሁ ስለ መንፈሳዊ ነገሮች መጸለይ ብትጀምሩ በቁሳዊ ዓለም ራሱ እግዚአብሔር ለእናንተ ምን ማድረግ እንደሚችል ብታዩ ትገረማላችሁ። እግዚአብሔር ስለ ቀሪው ነገር ይወጣል። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ አንድ እግዚአብሔር እኔን እንዲህ አለኝ ሲመስለኝ እናንተን እንዳጋራ ይፈልጋል። የእርሱን ጉዳዮች ሸፍኑለት፣ የእናንተን ጉዳዮች ይሸፍናል። እናንተ የእርሱን ሰዎች ጠብቁለት፣ እርሱ እናንተን ይጠብቃል። ደግሜ ለዋለው የእግዚአብሔርን ጉዳይ ያስተናግዱ ሰዎችን ማለት ነው። ሌሎች ሰዎችን ጠብቁ። እግዚአብሔር ሁሌም እናንተን ይጠብቃል። እርሱ ሁሌም ይጠብቃችኋል፣ እንዲሁም ፍላጎታችሁን ያሟላል። እንደው አንድ የራሱ ራሳችሁን መጠበቅ ስትሞክሩ አይደክማችሁም ማለት? ከምር አንዳንዶቻችሁ የምትፈልጉትን ለማግኘት በመሞከር ደክሟችኋል። ውድ ወዳጆቼ እንደ ሐዋርያው ጳውሎስ ሆናለሁ። እግዚአብሔር የሚፈልገውን እያደረጋችሁ ከሆነ እናንተ እንዲኖራችሁ የሚያስፈልገውን ነገር እንደሚሰጣችሁ ተገንዘቡ። እግዚአብሔር እንዳይኖራችሁ ከፈለገ ለምንድን ነው የምትፈልጉት? ምክንያቱም ደስተኛ እንድትሆኑ አያደርጋችሁ። ስለዚህ መንፈስ ቅዱስ ረዳታችን ነው። ስለ እናንተ እኔ እንጃ፣ እኔ ግን በየቀኑ እርዳታ ፈልጋለሁ። አንድ ቀን ብቻ አይደለም፣ በየቀኑ ነው መመራችን ነው። ለማንበብ መጽሐፍ ቅዱሳችሁን ስትከፍቱ መንፈስ ቅዱስ አስተማረኝ በሉ። ቁጭ ብላችሁ እንዲገባችሁ አትሞክሩ። መንፈስ ቅዱስ ከዛሬው ቃል አስተምረኝ በሉ እንደዚህ አይነት ነገር ጋር ስትመጡ በስፒከር እንዲህ የሚል ትሰማላችሁ፣ መንፈስ ቅዱስ አስተምረኝ። ምክንያቱም እኔን ካልረዳኝ ልረዳችሁ አልችልም። ረዳታችን ነው። ወይኔ እኔ! በአሁን ጊዜ በሕይወታችን ብዙ እርዳታ ያስፈልገናል። የእኛ አጠንካሪያችን፣ የእኛ ረዳታችን፣ የእኛ ጠበቃችን፣ የእኛ አጽናኛችን። ወይኔ እኔ! የእኛ አጽናኛችን፣ ዛሬ ብዙ መጽናናት ያስፈልገናል። ምክንያቱም ዓለም ምንም አትመችም! እና ይህ ነገር ይመቸኛል። ይሄን እስከ መውደድ ደረጃ ደርሳችሁ ይሁን አይሁን አላውቅም፣ ግን እኔ እወደዋለሁ ወደዋለሁ መንፈስ ቅዱስ በኃጢአቴ በመፍረዱ አመሰግነዋለሁ። ማለት እግዚአብሔር ጥፋቴን ሲያስገነዝበኝ ደስ ይለኛል ያንን ማለት አያስፈልጋችሁ። እ እ ለመምሰልም አትሞክሩ። ሄዳችሁ ይቅርታ መጠየቅ ብቻ ነው ያለባችሁ። መንፈስ ቅዱስ ሕይወታችሁን ሲሞላና ሲመራችሁ፣ ሲረዳችሁና ሲመራችሁ እንዲሁም በኃጢአታችሁ ሲፈርድባችሁ ብቻ ነው በዚህ ሕይወታችን ሳንጠፋ ኑሮ መግፋት የምንችለው እያንዳንዱ ቀን ጸልዩ። መንፈስ ቅዱስ ሙላኝ፣ ከእንደገና በመንፈስ ቅዱስ አጥምቀኝ በሉ። አሁን ከመንፈስ ቅዱስ የሚመጡ ብዙ ጊዜ ቤተ ክርስቲያን ውስጥ የማናወራቸው ስጦታዎች አሉ። መንፈሳዊ የሆኑ የኃይል ስጦታዎች ማለት ያን መንፈሳዊ የሆነ ኃይል ማትፈልጉ ከሆነ እንደው ከስብስብ ውስጥ በደንብ የበራችሁ አምፖል አይደላችሁም ማለት ነው። ምክንያቱም ተጨማሪ ኃይል ካላችው ኑሮ ቀለል ይላል ማለት ነው። ስለዚህ ስለ እነዚህ ስጦታዎች መቼም ሰምታችሁ ካላወቃችሁ፣ በዚህ ዙሪያ በዚህ ዓመት ያዘጋጆት ብዙ የማስተምረው አለኝ። ግን የጥበብ ምክር በማታውቁበት ሁኔታ ምን ማድረግ እንዳለባችሁ ማወቅ የእውቀት ምክር። ብዙ ሰዎች እንዲህ ይላሉ፣ ይገርማል እያስተማርሽ ያልሽውን በማለትሽ በጣም ገርሞኛል። ያ ይገርማል እንዴት አወግሽ? ያው ታውቃላችሁ፣ የመንፈስ ስራ በእናንተ ውስጥ መስራት ይቻላል። እናም እየተከሰተ መሆኑን አታውቁም። እናም ለሁሉ መልካምነትና ትርፋማነት ነው የሚያደርገው። እንዲህ እንድትሉም አይደለም ምን ማድረግ እንደምችል እዩ፣ ግን ሰዎች እንድትረዱ ነው። እግዚአብሔር ሰዎችን ስለመርዳት ነው። የሰዎችን ማንነት በሚጸልዩበት መንገድ በደንብ ማወቅ ትችላላችሁ። ለመንፈሳዊ ጥንካሬና ጥበብ መጸለይን መማር አለብን። እንዲሁም ሁሌም ስለ ቁሳዊ ነገር ብቻ ሳይሆን በመንፈስ ቅዱስ የተሞላ ማንነት እንዲኖረን እንጸልይ እና ስለሌሎች መጸለይ መማር አለብን ስለራሳችን ብቻ አይደለም።